ጋቢና ቪ ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። ሰላም፣ እንደምናመሻችሁ በዛሬ ጋቢና ጉዞ በቀድሚያ ወደ ጀኔቫ እናመራለን። ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ሊመሩ ተመርጠዋል። ሀፍ ር ፖፕሌሽን ዳዝንት ሀብ አክሰስ ቱ ሄልዝ ኬር ዩኒቨርስ አደርስካለ ማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሠረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው። ዶክተር ቴድሮስ በሐምሌ ወር ስራ ሲጀምሩ ደብልዩ ኤች ኦን በመምራት የመጀመሪያው አፍሪካዊ ይሆናሉ። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለምን በጋቢና አሳፍረን ስለ ዶክተር ቴድሮስ ምርጫ ጠይቀናቸዋል። ዶክተር ቴድሮስ እንደ ግለሰብ ያሸነፉበት አፍሪካም ኢትዮጵያም አሸናፊ የሆኑበት ነው ማለት ይቻላል። ዶክተር ቴድሮስ የዓለም የጤና ድርጅትን ሲመሩ በርካታ ሊሳኩ የሚገቡ ፈተናዎች ይጠበቁባቸዋል። በማህበረሰብ ጤና ዙሪያ በዚህ በዩናይትድ ስቴትስ የሚሰራ አንድ ወጣትን ለማብራሪያ ይዘናል። ና የኛ ስራ ብዙ ጊዜ የሚያተኩረው ኤጁኬሽን ላይ እና ማስተማር ሰዎችን፣ ሁለተኛ ደግሞ ራሳቸውን በቃ እንዲጠብቁ ወይ ኤክሰርሳይዝ እያደረጉ ወይ የሚበሉትን ደግሞ እንዲያዩ ና እንዲያመጣጥኑ እንደሱ እንደሱ አይነት ነገሮች ነው። መጨረሻ ሳውድ አረቢያ ወደ ሳውድ አረቢያ እናምራለን። ሳውድ አረቢያ በህጋዊ መኖሪያ ና የስራ ፈቃድ የሌላቸው ኢትዮጵያውያን ስደተኞች ወደ ሀገራቸው እንዲመለሱ የወጣው የሶስት ወራት የጊዜ ገደብ በተገባደደበት በአሁኑ ወቅት የኢትዮጵያ መንግስት ዜጎቹ የተገለገሉባቸውን እቃዎች ከቀረጥ ነፃ ወደ አገር እንዲያስገቡ መፍቀዱን ገለጸ። አገር ቤት ይዘው የሚገቡትን መገልገያዎችን ከቀረጥ ነፃ እንዲያስገቡ ተፈቅዶላቸው እዚህ ላይ የማወናበር ሁኔታዎች አሉ ልጅ ቀር ትከፍላላችሁ ትንትላላችሁ ኦረቴ የተፈቀደላቸው ሊስት አለ ሀያ አንድ ዝርዝር እቃዎች አሉ እነዛን በዛ ዝርዝር እቃዎች ይዘው ከገቡ በእኛም በኩልም ድጋፍ እያደረግንላቸው ይሄም ማህበረሰባችን ተመላሽ ዜጎቻችን ይህን አውቀው በዚህ ደረጃ ይህንን እድል እንዲጠቀሙ ነው አሁንም ጥሪያችንን የምናስተላልፈው ሁሉንም ከዝግጅታችን ታገኛላችሁ ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ ዜና እናስቀድም አጠር አጠር ያሉ ዜናዎችን ይዘን ተመልሰናል። የመጀመሪያው ብሪታንያ ነው። የምናምራው የብሪታንያ ፖሊሶች ባለፈው ሰኞ ማንቸስተር ላይ ከተፈጸመው የአጥፍቶ ጠፊ ጥቃት ጋር በተያያዘ በሚደረገው ምርመራ ሶስት ተጨማሪ ሰዎችን አሰሩ። የማንቸስተር ፖሊስ ዛሬ ባወጣው መግለጫ መሰረት ሰዎቹ የታሰሩበት ከደቡብ ማንቸስተር የእስራት ማዘዣ ከተገኘ በኋላ ነው። ሶስቱ ሰዎችና ባለፈው ማክሰኞ የታሰረው አራተኛ ሰው ከጥቃቱ ጋር ስላላቸው ግንኙነት የተገለጸ ነገር የለም። የብሪታንያው የሀገር አስተዳደር ሚኒስትር አምበር ሮድ ሳልምን አብዲ የተባለው የ22 ዓመት ዕድሜ አጥፍቶ ጠፊ ጥቃቱን ከመፈጸሙ በፊት በብሪታንያ የስለላ አገልግሎት ይታወቅ እንደነበር ዛሬ ገልጸዋል። ጥቃቱ ብቻውን የፈጸመው እንደማይመስል ሚኒስትሯ ለቢቢሲ የዜና ስርጭት ተናግረዋል። ወደ አራት መቶ ሺህ የሚጠጉ ልጆች በኮንጎ ዴሞክራሲያዊ ሪፐብሊክ በሚገኘው ካሳይ ክልል ከባድ የተመጣጠነ ምግብ እጥረት እንደገጠማቸው የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ገልጿል። በክልሉ ባሉት አምስት ክፍለ ሀገር ላይ በሚካሄደው ግጭት ወሳኝ የሆነው የጤና ጥበቃ መሠረተ ልማት እንዳይሰራ ሆኗል። በማዕከላዊ ካሳይ ክፍለ ሀገር ብቻ ከጤና ጥበቃ ማዕከሎቹ ከአንድ ሶስተኛ በላይ የሚሆኑት በጸጥታ ስጋት ምክንያት የህክምና አቅርቦቶች ስለሌሉባቸው ለመዘጋት ተገደዋል ተብሏል። በክልሉ የሚካሄደው ግጭት የእርሻ ስራን በማሰናከሉ ልጆች የተመጣጠነ ምግብ እጥረት እየገጠማቸው መሆኑን የህፃናት መርጃው ድርጅት ገልጿል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ነበሩ። ወደ ቀሪው የጋቢና ዝግጅታችን እንመልሳችሁ የጋቢና ጉዞዋችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዘርና መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር ጤና መሰረታዊ የሰብአዊ መብት ነው ያሉት አዲሱ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የጤና ጥበቃ ስራቸው ለሁሉም ሰው የሚዳረስ የሰብአዊ መብት እንዲሆን የመስራት እቅድ እንዳላቸው ተናግረዋል። ዶክተር ቴድሮስ ከተመረጡ በኋላ ጄኔቫ ለጋዜጠኞች የሰጡትን መግለጫ የተከታተለችው ሊሳ ሽላይን ያደረሰችንን ዘገባ ሄኖክ ሰማዝጌር ያቀርበዋል። የቀድሞው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም በሐምሌ ወር ስራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። በዚህ ምርጫ ከሁለት ሌሎች እጩዎች የጠበቀ ፉክክር ቢገጥማቸውም በስተመጨረሻ ከ185 የዓለም ጤና ድርጅት ደብልዩ ኤች ኦ አባል ሀገሮች የ133ቱን ድምፅ በማግኘት ነው ያሸነፉት። ዶክተር ቴድሮስ ያገኙት ሰፊ ድጋፍ የዓለም የጤና ድርጅትን ራዕይ ለመተግበር የመተማመኛ ድምፅ ይሆነኛል ብለዋል። በስራቸውም ጤና መሠረታዊ የሰው ልጅ መብት መሆኑን በተግባር ማሳየት እንደሚሆን አብራርተዋል። ሀፍ ኦፍ አወር ፖፑሌሽን ዳዝንት ሃቭ አክሰስ ቱ ሄልዝኬር ዩኒቨርሳል ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው። ዶክተር ቴድሮስ ስራ የሚጀምሩት በአውሮፓውያኑ የሐምሌ ወር መጀመሪያ ሲሆን በሚቀጥሉት አምስት ዓመታት በርካታ ስራዎችን ለማሳካት እንደሚተጉ ይናገራሉ። የጤና ጥበቃም በዓለም ዙሪያ ለማዳረስ ከሚሰሩት ሥራ በተጨማሪ የዓለም የጤና ድርጅትን የተቀላጠፈ ምላሽ ለመስጠት የሚችል ብቁ ተቋም ለማድረግ የአሰራር ማሻሻያዎችን እንደሚተገብሩም ተናግረዋል። የምረጡኝ ዘመቻው በይፋ ተጠናቋል። ስራችንም ከአሁኑ ጀምሯል። በእጅጉ እንደሚፈትነን ጠንቅቄ ያውቃለሁ። ቀላል ስራ ያለመሆኑን ትረዳላችሁ። ከተባበርንና አብረን ከሰራን ግን ለውጥ ማምጣት እንደምንችል ጠንቅቄ ያውቃለሁ። ተመራጩ የዓለም የጤና ድርጅት ሥራ አስኪያጅ የዓለም የጤና ድርጅት ደብልዩ ኤች ኦ ለአስቸኳይ የጤና ጥበቃ ሥራዎች ፈጣንና የተሳካ ምላሽ ለመስጠት የሚያስችል አቅም እንዲኖረው ለመገንባት እንደሚሰሩ ተናግረው፣ በተለይ ተላላፊ በሽታዎች ሲከሰቱ ምላሹ ፈጣን መሆን እንደሚኖርበት አስምረዋል። All right, everybody out there this is Gabina VOA VOA የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ደብልዩ ኤች ኦን ለመምራት መመረጣቸው ለኢትዮጵያም ለአፍሪካም ድል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። የቀድሞው የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በዓለም የጤና ድርጅት ዳይሬክተርነት መመረጥ በሂደት የታዩ ስኬቶች ውጤት መሆኑን ነው የውጭ ጉዳይ ሚኒስቴር ያስታወቀው። የሚኒስቴሩ ቃል አቀባይ አቶ መለስ አለም ለአሜሪካ ድምፅ እንዳስረዱት የዶክተር ቴዎድሮስ አጀንዳዎች ዓለም አቀፍ የጤና ተደራሽነትን የመሳሰሉ የሶስተኛው ዓለም አጀንዳዎች ናቸው። የኢትዮጵያ የጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት በልዩ ልዩ ዘርፎች ትርጉም ያለው ውጤት ማስመዝገባቸውንም አስታውሰዋል። ምርጫውም እርሳቸውና አገሪቱ በጤናው ዘርፍ ላስመዘገቧቸው ውጤቶች የተሰጠ እውቅና ነው ሲሉ ገልጸዋል። ቃል አቀባዩ አቶ መለስ ይህንን የዶክተር ቴዎድሮስ ልምድ በዓለም የጤና ድርጅት ውስጥም መጠቀም እንደሚቻል የኢትዮጵያውያንም ሆነ የአፍሪካውያን እምነት እንደሆነም ጠቅሰዋል። እናም እነዚህ አፍሪካውያን ለዶክተር ቴዎድሮስ መመረጥ ያደረጉት አስተዋጽኦ ከፍተኛ መሆኑንም አብራርተዋል። አፍሪካውያን ለዶክተር ቴድሮስ እጩነት ድጋፍ ብቻ ሰጡት። በምርጫው ሂደት ጄኔቫ፣ እንዲሁም አዲስ አበባ ላይ በተከታታይ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር ጄኔቭ እንዳለው የኢትዮጵያ ኤምባሲ በኩል ደረጃ በሚባል ሁኔታ ሲቀሰቅሱ ነበር፣ ሲያስተባብሩ ነበር። ዛሬ ለተገኘው ውጤት የኢትዮጵያ መንግስት በአንድ ወገን፣ ሌሎች አፍሪካውያንና ሌላው የዓለም አቀፍ ማህበረሰብ ትርጉም ያለው አስተዋጽኦ አድርገዋል። ብሎ ማለት ይቻላል። ስለዚህ ውጤቱ ዶክተር ቴድሮስ እንደ ግለሰብ ያሸነፉበት አፍሪካም ኢትዮጵያም አሸናፊ የሆኑበት ነው ማለት ይቻላል። ዶክተር ቴድሮስ አድሃኖም የምርጫ ዘመቻ በሚያካሂዱበት ጊዜ ጀምሮ በውጭ ከሚኖሩ ኢትዮጵያውያን ውስጥ የድጋፍም የተቃውሞም ድምጾች ተሰምተዋል። እርስዎም እንደሚያውቁት ዶክተር ቴድሮስ ያገለገሉት መንግስት ሰብአዊና ዲሞክራሲያዊ መብቶችን ይጥሳል በሚል በዚህ ላይ ያለው አስተያየት ምን ነው? ጠቃሚ የሆነው ነገር ስለ መጪው ጊዜ ማሰብ ነው። ሰዎች የራሳቸውን አስተያየት በመሰላቸው መንገድ መስጠት ይችላሉ። ይሄን የግል አስተያየታቸውን ማክበር ያስፈልጋል። ትክክል ነው፣ ትክክል አይደለም፣ አሁን የተሻገርነው ጉዳይ ነው። ዶክተር ቴድሮስ የተቃወማቸውም የደገፋቸውም ኢትዮጵያዊ ተወካይ ናቸው። እንደዛ ነው መታየት ያለበት። ዶክተር ቴድሮስ የኢትዮጵያ ብቻ ሳይሆን የአፍሪካ ተወካይ ናቸው። አፍሪካ ላይ ዶክተር ቴድሮስን በሙሉ ድጋፍ አግኝቷል። ዶክተር ቴድሮስ አሁን የዓለም ጤና ድርጅት ዳይሬክተር ጀነራል ናቸው። ይህን ደግሞ የሚደግፋቸውም የሚቃወማቸውም የሚቀበለው ሀይቋ ሀቅ ሆኗል። ጠቃሚው ነገር እንደ ኢትዮጵያዊ በአሸናፊነት ውስጥ ይቅር ባይነት አለ። ያለፈውን ነገር መተቸት ምንም ትርጉም የለውም። ቢሆን ቢሆን ኢትዮጵያውያን ጎራ ለይተው እንደዚህ ወደ ጠጠር መወራወር ባይገቡ ጠቃሚ ነበር። ይሄ ሀገር ግን ከተወሰኑ ግለሰቦች አመለካከት በላይ ነው። ኢትዮጵያ ታላቅ ሀገር ናት። ህዝቡን በጣም ታላቅ ነው። ጠቃሚው ነገር ከዚህ ውድድር የሚወሰደው ትምህርት ነው፣ የሚቀመረው ትምህርት ነው። የሚቃወሟቸውም የሚደግፏቸውም ነገ ሌላ ዓለም አቀፍ ተቋም ላይ ተቀምጠው ማየት የኔም የውጭ ጉዳይ ሚኒስትር ምኞት ነው። ለዓለም የጤና ድርጅት ዋና ዳይሬክተርነት በተካሄደው ምርጫ አፍሪካውያን የተከተሉት ስልት ለዶክተር ቴዎድሮስ ማሸነፍ ቁልፍ ሚና መጫወቱን ሌሎች ወገኖችም ይጋሩታል። በሕክምናው ዘርፍ የተሰማሩት የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ከነዚህ አንዱ ናቸው። የአፍሪካ አህጉር እንደ አንድ ትልቅ ነገር ሁላችንም የምንናገረው ዋን አፍሪካ ዋን ቮይስ የሚባል ፖዚሽን አለ። አንድ አፍሪካ አንድ ድምጽ፣ አንድ አፍሪካ አንድ ድምጽ ሁነን እንሄድ የምለው ዘንድሮ በዶክተር ቴዎድሮስ የታየ ነው የሚመስለው። መቀጠልም ያለበት ነው እና ከዚህ አኳያ እያንዳንዱ ኢትዮጵያዊ በዓለም አቀፍ በአህጉር ደረጃ በዓለም አቀፍ ደረጃ ቦታ በሚይዝበት ጊዜ ተደጋግፈን ማውጣቱ መለመድ አለበት። አሁን በዶክተር ቴዎድሮስ ላይ የታየው ሰውየው በጣም ብቁ እና ጠንካራ ሰው፣ አሸናፊነት ስሜት እና መንፈስ በውስጣቸው ያሉ ያለ ሰው ሆነው ነው ያሸነፉት። ይህንን ጉዳይ ከዚህ አኳያ አፍሪካውያን ሁልጊዜ አሁን ጥሩ አቅጣጫ እንደያዝን አንድም ቦታ ሁለት ሶስት ተወዳዳሪ ከአፍሪካ ኑሮ ቢሆን ኑሮ ድምፁ ሁለት ሶስት ቦታ ተከፋፍሎ ማሸነፍም የማይችሉበት ደረጃ ይመጣ ነበር። ስለዚህ የእሳቸው ጥንካሬ በአንድ በኩል፣ የአፍሪካውያን ህብረት በሌላ በኩል፣ የሀገራችን ሕዝብና መንግስት ከጎናቸው መቆም ነያ ሁሉ ተደራርቦ ለዚህ ስላበቃቸው ለወደፊትም ማንኛውም ኢትዮጵያ የትኛውም የአህጉርም ሆነ የዓለም አቀፍ ደረጃ ላይ በሚደርስበት ጊዜ እዚው አጠናክሮ መደገፍ መያዝ እንደሚያስፈልግና መተባበር እንደሚያስፈልግ ትልቅ ትምህርት የተገኘበት ነው። ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆኖ በመመረጥ የመጀመሪያው ኢትዮጵያዊና አፍሪካዊ ናቸው። የተመረጡትም አብረዋቸው ለመጨረሻ ዙር ከደረሱት ከእንግሊዛዊው ዴቪድ ናባሮና ከፓኪስታናዊቷ ሳኒያ ኒሽታር የተሻለ ድምጽ በማግኘት ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን ከማዕከላዊቷ የዩናይትድ ስቴትስ ግዛት ኦሃዮ አንድ ወጣት የማህበረሰብ ጤና ሰራተኛ እናሳፍር። ዮናታን ከበደ ይባላል። በአሜሪካ ሀገር የዜጎችን ጤና ጥበቃ ለማሻሻል ከማህበረሰቦችና ከትምህርት ቤቶች ጋር አብሮ ይሰራል። የማህበረሰብ የጤና ጥበቃ ፈተናዎች፣ የማሻሻያ መንገዶች ምን እንደሆኑ ከልምዱ በጋቢና ተሳፍሮ ይተነትንልናል። ሱራፌል ሽፈራው አነጋግሮታል። በጣም አስፈላጊነት ያለው መወያየት ያለብን ነገር ቢሆን ይሄ የሳኒቴሽን ኮንትሮል ወይም ደግሞ የጽዳት ቁጥጥር ላይ እሱ ከተወገደ እሱ ችግር ከተወገደ ሀጂንስ በጣም ኢምፖርታንት የሆነ ነገር በዛም ማተኮርና ፋይናንስ ደግሞ ወደዛ መሄድ ያለበት ነገር ነው ብዬ አስባለሁ። እንግዲህ በትናንትና ሁለት ኢትዮጵያዊ ዶክተር ቴዎድሮስ አዳኑ የደብሊዩ ኤች ኦ የሚያለ የጤና ጀኔራል ዳይሬክተር ሆኖ ተመርጧል መሪ ሆኖ ተመርጧል አንተ ደግሞ ባለፈው ሳምንት ዴይቶን ቢዝነስ ጆርናል አርባ ከአርባ አመት በታች የሆኑ አርባ ሰዎችን ሲሸልም አንዱ አንተ ተሸላሚ ሆነዋል እና ስለዚህ እስኪ የምትነግረኝ ነገር ካለ ስለ አዋርዱና እንዴት እዛ እንደደረስ ያው አመሰግናለሁ። ባዘወይ በጣም ደስ ብሎኛል የአቶ ቴዎድሮስ መመረጣቸው። የእኔ እንኳን ፎሪ አንድ ፎሪ ወይም ደግሞ አርባ ከአንድ አርባ አርባ አመታቸው የሆኑ ሰዎች የተመረጡት ይደረጋሉ እና ጋዜጣ ያለ የዛች ሲቲ የኛ በዴተን ማለት ነው ዴተን ቢዝነስ ጀርናል ወይም ደግሞ የቢዝነስ ያተኮረ ብዙ ጊዜ በየአመቱ አርባ ሰዎች ይመርጣሉ በዚህ አመት እንደተነገረን ወደ ኦልሞስት ወደ ሶስት መቶ ሰዎች ነበረ የተሾሙት። ከዛ በኋላ በሶስት ዳኛዎች ክራይቴሪያዎች አሏቸው። አብስሊ በሙያና በኦልሶ ደግሞ በበጎ ስራ ላይ ምን ያህል እንደሰራና ከፍተኛ ደረጃ ያላቸውን ሰዎች ብለው አርባዎቻችን ተመረጥን ማለት ነው እና ላስት ዊከንድ ነበረ። አዋርድ ሪሰፕሽን ነው። በዛ ደስ ብሎኛል መመረጤ በጣም ጥሩ እንግዲህ በድጋሚ እንኳን ደስ አለህ እንዳንተ ያሉ ወጣቶች በማህበረሰብ አገልግሎት ውስጥ መስራታቸው ምን ለውጥ ያመጣል ትላለህ በጣም ብዙ ለውጥ አለ አንደኛ አክቹዋሊ እኔ ራሱ በዚህ ኖሚኔሽን ላይ የመረጡን ሰዎች አንደኛ ነገር ያሉት ምንድን ነው ብዙ ጊዜ ኮሚኒቲ ውስጥ በበጎ ማድረጋቸው ስራ ነገሮች ናቸው በስራ ብቻ ሳይሆን እነዚህ ጸጥ ብለህ የሄድክ ቮለንቲር የምታደረጋቸው ነገሮች ናቸው። ከቻክ አድቫንቴጅ መውሰድ እና መሳተፍ አለብን እና አንድ ነገር የምለው ለእኛ ሁል ጊዜ ኦፖርቹኒቲዎችን ፈልገን እንዴት ነው እኔ እዛ ደረጃ ደርሼ ወይም እዛ ቦታ ደርሼ ራሴን ብቻ ሳይሆን የኔንም ጄኔሬሽን ወይም ደግሞ የኔን ሶሳይቲ የኔን ኮሚዩኒቲ እንዴት ነው ሬፕሬዘንት ማድረገው የሚለውን ነገር ሁል ጊዜ ራሳችን መጠየቅ አለብን። እኔ በዛ አኳያ አንድ የኛ ዴትን ወልካም ዴትን የሚባል ኦርጋኒዜሽን አለ እና ብዙ ኢሚግራንትና ረፊጂዎች አሁን እኛ ጋር በጣም መምጣት ጀምረዋል። ኢንፋክት ብዙዎቹ እንዲሁም ከኢስት አፍሪካ ከኢትዮጵያ፣ ሶማሊያ፣ ዝወለስ ደግሞ ኤርትራና ሴንትራልም አፍሪካ ምናምን እየመጡ ነው። አንድ ነገር ግን ከመጡ በኋላ አንድ ነገር ያለው ነገር አለ። እዚህ ከመጡ የሆነ አንድ ቦታ ሰጥቷቸው እዛ ነው የሚያርፉት። ይሄ ወልከም ዴት የሚለውን ኢንሼቲቭ ምንድን ነው፣ ከመጡ እዚህ በኋላ እንዴት ነው እራሳቸውን ችለው እንዲያድጉና በኋላ እንዲሁም ኮሚኒቲውን ሁሉ እንዲሰፖርት እንዲያደርጉ ምን አይነት ኢንፍራስትራክቸር መፍጠር አለብን የሚለውን ጥያቄ መጠየቅ ጀመረ። ከዛ ከብዙ አይነት ከትምህርት ቤት ስም ሃውዚንግ እንደገና ደግሞ የሄልት ኬር ምናምን ሁሉ ተጠራርተን፣ ኦኬ እንዴት ነው ይህንን ወልከሚኝ የሆነ ሲቲ ለመፍጠር ምንችለውም ብለን እየተወያየንበት ነው። አሁን ያው እንዳልኩ ለእኔ ሪስፖንስብሊቲ ምንድን ነው፣ የራሴ ኢሚግራንት ነው። ይህንን ደግሞ ከራሴ አሳልፌ ሌላውን ደግሞ ኢሚግራንት መርዳት የምችል ከሆነ ለእኔ ትልቅ ደረጃ እንደደረስኩ ነው የሚታየ እና በወጣትነታችን ሁል ጊዜ እንደዚህ አይነት ቦታዎች እራሳችንን ማስቀመጥ አለብን ብያምናለሁ። እውነት ነው። እንግዲህ ወደ መጨረሻው አካባቢ ደርሻለሁ እና አሁን ዮናታን ምንድን ነው፣ ከአሁን በኋላ ደግሞ ያለው እቅድ ምንድን ነው? ወደፊት ያለው እቅድ ምንድን ነው? ሆፉሊ ከዚህ በኋላ ደግሞ ወደ ፕሬዚደንት የሚለውን ነገር ጠጋ ብል ደስ ይለኛል እሱን በእሱ ደግሞ ከደረስኩ በኋላ እና ሙያኝ ትንሽ አዳብሬ ራሴን እየሆነ ጥሩ ቦታ ካደረስኩ በኋላ ለእኔ ትልቅ ደስታ የሚሰጠኝ ማለት ነው፣ እንዳልኩ ቅድም ራሴን ብቻ ማዳብር ሳይሆን ኮሚኒቲ እና ደግሞም ሀገሬን የሆነ ነገር ብሰራ ደስ ይለኛል። ምን እንደሚመስል አላቆም። አሁን በእውነቱ ያው እንደነገርኩ ስምንት ዓመት ብቻ ነው የተማርኩት የሰራሁት ይሄንን ስራ። ከዚህ በኋላም ብዙ ነገር የምማረው ነገር አለ። አሁን ደግሞ ስፔሻሊ በአሜሪካ ሄልት ኬር ውስጥ ብዙ ነገር እየተለወጠ ስለሆነ ብዙ ኦፖርቹኒቲዎችም አሉ። በዛ ምክንያት ሰው እነሱን ገና አድቫንቴጅ ስጄ የሆነ ቦታ ራሴን አመቻችቼ ከዛ በኋላ ደግሞ ሌሎች የምረዳበት ቦታ ዘ ሜንቶር ሆኜ እነሱንም የሆነ መሪ ቦታ እንዲደርሱ ና እንደገና ደግሞ አገራችን አብረን ሁላችንም አንድ ነገር እንድናረግ ደስ ይለኛል። በጣም ደስ ይላል። ስለዚህ መልካም እድል እመኝልሃለሁ። እንግዲህ በጣም ነው የማመሰግነው ስለጊዜ እ አዎ ቴንክ ዩ አፕሪሺየት አሁን ደግሞ ቀይ ባህር እንሻገርና ወደ ሳውዲ አረቢያ በህጋዊ የመኖሪያና የስራ ፈቃድ የሌላቸው ኢትዮጵያውያን ስደተኞች ወደ ሀገራቸው ሲመለሱ የወጣው የሶስት ወራት የጊዜ ገደብ እየተገባደደ ነው ያለው። በአሁኑ ወቅት የኢትዮጵያ መንግስት ዜጎቹ የተገለገሉባቸውን እቃዎች ከቀረጥ ነጻ ወደ ሀገር እንዲያስገቡ መፍቀዱን ገልጿል። እስካሁን የኢትዮጵያውያኑ ተመላሽ ተመዝጋቢዎች ቁጥር የተጠበቀውን ያህል እንዳልሆነ ሳውዲ አረቢያ የሚገኘው የኢትዮጵያ ልዑካን ቡድን ወይም ደግሞ በሳውዲ አረቢያ የኢትዮጵያ ልዩ መልእክተኛ አምባሳደር አሚን አብዱል ቀድር ገልጸውልናል። ከሳውዲ አረቢያ ደግሞ ለሰባት ጊዜ ተመላልሶ ለስምንተኛ ዓመት ያህል ያለ ሕጋዊ ፈቃድ በስራ ላይ የሚገኙ ወጣትን አነጋግራ መስታወት ዝርዝሩን ይዛለች። ሳውዲ አረቢያ ያለ መኖሪያና ስራ ፈቃድ በሀገሪቱ የሚኖሩ የውጭ ሀገር ዜጎችን በሰጠችው ቀነገደብ ውስጥ እንዲወጡ በተደጋጋሚ ያሳስባለች። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ያለ ስራ ፈቃድ በዚሁ በሳውዲ ይኖራሉ፣ ይሰራሉ። ከዚህም ጋር በተያያዘ ኢትዮጵያውያን ወጣቶችን አዋጁን በተመለከተ ከዚህ ቀደም አነጋግረን ነበር። አብዛኛዎቹ ወደ ኢትዮጵያ መመለስ እንደማይፈልጉ ነው የሚናገሩት። ያለመኖሪያ ፈቃድ በሳውዲ አረቢያ ለስምንት ዓመታት እየሰራ የሚገኝ ወጣት ይዘናል ለዛሬ። የሊቢያን በረሃና የቀይ ባህርን አቋርጦ ለሰባት ጊዜ ነው የሄደው ሰይድ መሀመድ ሀሰን ወደ ኢትዮጵያ ለመመለስ እያሰበ እንደሆነ ጠይቀነው ነበር። እምኑ አሳቤ አንድ ነው። እኔ በቃ ያው አሁን ሀገር ብገባ ቤትም የለም፣ በቤት ኪራይ ነው የምኖረው። እንዳልኩሽ ሁለት ልጆች አሉኝ። ልጆች ሰው ቤት ላይ በቤት ኪራይ ማኖር ልጆች ጋር መጣላት አለ፣ ግጭት አለ። እሳቸውን ልኬ ነው የሚደርስብኝን ለመጠበቅ ብቻ ነው ስለጋጭ። እሳቸውን ስትለኝ ማንን ነው የምትልከው? ሚስቴን ና ልጄ። እኔ እንግዲህ ያው ዘርፈው ብኛል ላይ አድርገው ና ዘርፎ ቢስሚዙ ድረስ ያው ስራ ላይ ማለት ነው። ስራም አላቆሙንም እንደ ባለፈው የባለፈው አዋጅ የወጣ ጊዜ ዛሬ ሶስት አመት ነው፣ አራት አመት ገና አዋጁ ከወጣ በኋላ በሶስተኛው ቀን በአራተኛው ቀን ከስራ አስቁመውናል። የአሁኑም ግን አላቆሙንም። እኔ ምግብ ቤት ነው የምሰራው፣ ባለሙያ ነኝ። ይህን በዛ ሀገር መለም ይባላል ካፌዎች እና አንዳንድ አራት ሰው ሶስት ሰው የሚሸፍነው እኔ ብቻዬን ይዤ ነው መስራት ያስፉታሁ። እዚህ እኔ ቦታ እኔ ብለቅ እኔ ቦታ የሚቀይሩ ሰዎች ቢፈልጉ ህጋዊ የሆኑትን ቢያንስ ሶስት ሰው ያመጣሉ። ያንን ስለሸፈንኩላቸው እኔን አሁን ቦታ አላሉም። እንደገናኛ የምንሰራው ደግሞ እንደሌለን ሆዳችን ስለሚያውቅ፣ በስራ ብንገፋ ብዙ ሰዓት ብንሰራ ችለን ነው የምንሰራው። ሰይድ ከአራት አመት በፊት በተመሳሳይ ተይዞ ወደ ኢትዮጵያ ተመልሶ ነበር። ብዙም እንግልት ደርሷል። የተሰበረ ሰው አለ፣ የሞተ ሰው አለ። ያው ምን እነግርሻለሁ፣ ይታወቃል። የባለፈው እና እስር ቤት ራሱ በቃ ምን ሆነ፣ እንደ መናፈሻ ማፈኛ ቦታ አላቸው። እዛ ውስጥ እየወሰዱ ሰውን እትካረቡታል። ያም የመናፈሻው ሲሞላ፣ ዩኒቨርሲቲ አዲስ የሚገባ ዩኒቨርሲቲ አምና ኑራ የሚባል አለ። እዛ ግቢ ውስጥ ወሰዱት ህዝቡ ማለት ነው። ባህው ብርዱም ተፈራርቆብን እንደሆነ ገብተናል። አዲስ አበባ አዲስ ገባ እርግጥ፣ ቦሌ ላይ ደና አንተ ተቀብለውናል፣ ተንከባክበውናል። በሰው ለብር ለፈለገ ዘጠኝ ዘጠኝ መቶ ብር ተስተዋል። ወደ ሀገር መሄድም በትራንስፖርት የሌለው ደሞ በመኪና መሄድም ከፈለገ መኪና ተደርጎለታል።

አሁን ልጅና ሚስትርኬ እኔ ማብሬ በሄድ እንዴት ነው የምሰራው ነው። ስለዚህ የኔ ጣፈንታ እስከምለይ ድረስ እኔ ዞ መኖር አለብኝ። እነሱ እዛ ሆነው የኔ ልጅ ጠብቁ። ይሄ ወስኛ የጠራው የሳውዲ አረቢያ መንግስት ያወጣውን ቀነገደብ ሊጠናቀቅ ከሰላሳ ቀናት ጊዜ ያነሰንም ይቀረው። የኢትዮጵያ መንግስትም በሳውዲ የሚገኙ ኢትዮጵያውያንን ያለምንም መንገላታት ወደ ሀገራቸው የሚመለሱበትን መንገድ በማመቻቸት ላይ እንደሚገኝ በተደጋጋሚ ገልጿል። ለዛሬም አምባሳደር አሚን አብዱል ቀድር የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደርን ከሳውዲ አረቢያ አነጋግረን ነበር። አሁን በሰላም በዚህ በምህረት አዋጁ መውጣት ከቻሉ በኋላ ተመልሰው በህጋዊ መንገድ ተመለሰው ወደ ሳውዲ አረቢያ መምጣት የሚችሉበት ሁኔታ ነው የተመቻቸው። ይህም ብቻ ሳይሆን ምህረት አዋጁን ተከትሎ ያሉ እርምጃዎች አሉ። አንደኛው የገንዘብ ቅጣት አለ፣ እስራት አለ፣ ሶስተኛው ደግሞ ይሄ ወደ ሳውዲ አረቢያ እንዳይገቡ የሚያግድ አሻራ ነጽፈጓቸዋል። ስለዚህ ይሄ አዋጅ ከሌላኛው ከዛሬ አራት ዓመት ከነበረው በጣም እጅጉን የተለየ አዋጅ ነው ብሎ መውሰድ ይቻላል። ወደ እኛ እንቅስቃሴ በምንመጣበት ጊዜ በሪያድ ባሲ የሚሸፈኑ አካባቢዎች አሉ። ጽህፈት ቤቶችን ከፍተናል። በዚህም ለዜጎቻችን የጉዞ ሰነድ እየሰጠን ነው የምንገኘው በቋሚ በተንቀሳቃሽም በጅዳና አካባቢም በተመሳሳይ መልኩ ሙሉ በሙሉ በኢትዮጵያ መንግስት በጀት የሚንቀሳቀሱ ናቸው። እዚህም ላይ የሰው ኃይል ተመድቦ እየተንቀሳቀስ ነው። ከዋና መስሪያ ቤትም እንደዚሁ የሰው ኃይል እገዛ ከውጭ ጉዳይ ሚኒስቴርም ድጋፍ ተሰጥቶናል። ከኢሚግሬሽን መስሪያ ቤትም እንደዚሁ ድጋፍ ተሰጥቶናል። ስለዚህ በተሟላ መልኩ ወደ ሙሉ አገልግሎት የገባንበት ሂደት ያለውና አሁን የቀረችን አንድ ወር ጊዜ ነው። በዚህ አንድ ወር ውስጥ የጉዞ ሰነድን የወሰዱት ካሉት በመቶ ሺህ ከሚቆጠሩት ኢትዮጵያኖች ቁጥር በምናይበት ጊዜ በጣም ጥቂት ነው ብሎ መውሰድ ይቻላል። ስለዚህ በእኛ በኩል እያንዳንዷ ሰዓት እያንዳንዱ ሰከንድ እያንዳንዷን ቀን የትምህርትና ቀስቀሳ ስራዎችን እየሰራን ያለ ነው። በማህበራዊ ድረ ገጽ እንጠቀማለን። እንደገና ደግሞ ገጽ ለገጽ ፊት ለፊት ደግሞ ህዝቦቻችንን በማግኘት እንደዚህ አይነት ውይይቶችንን እና ምክክሮችን እናደርጋለን። እንደገና ደግሞ በየአደረጃጀቶቹም ደግሞ በተመሳሳይ የትምህርትና ቅስቀሳ ስራዎችን እየሰራን ነው የምንገኘው። ሌላው በራሪ ወረቀቶች እንደዚሁ በተለያዩ ቋንቋዎች በዚህ ሳውዲ አረቢያ ውስጥ እነዚህ ነገሮች በየሰፈሩ በየአካባቢው ሊደርስ የማድረግ ስራዎችን በጅዳም በሪያድም እየሰራን ነው የምንገኘው። ዜጎች ወደ ሀገር ከተመለሱ በኋላስ መንግስት በምን በምን መልኩ ሊረዳቸው ለምሳሌ አሁን እቃዎቻቸውን ያለ ቀረጥ ነጻ ማስገባት የሚፈልጉ አሉ። ያንን በተመለከተ መንግስት ምንድን ያደርገው የሚያደርገው ከሄዱ በኋላ የሚሰሩት ነገር ወይም በጥቃቅን አነስተኛ ወይም በመሳሰሉት በእንደዚህ አይነት የስራ መስኮች ላይ የመሰማራት እድሉስ ታስቦበታል ወይ? በሰላም አገራቸው መጥተው እንደ ማንኛውም ዜጋ በሀገራቸው ልማት ውስጥ እንዲሳተፉ መንግስት ሁኔታዎችን አመቻችተዋል። ይህም እንደሚታወቀው የወጣቶች ፓኬጆች አሉ። ባሉ የስራ እድል አሁንም በሀገራችን በተከፈተው የስራ እድል መስኮች ላይ ከሳዑዲ አረቢያ ተመላሾች እንደየ እውቀታቸው እንደየ ችሎታቸው እንደየ ልምዳቸው በዚህ ፓኬጅ ውስጥ እንዲታቀፉ እየተሰራ ነው የሚገኘው። በዚህ ሂደትም እኛ እያየን ያለ ነው። አንዳንዶቹ ጥሩ ተመልሰው ወደ ሀገራቸው ወደ ስራ እድል የገቡበት ሁኔታ ነው ያለው እና ከዚህ አንጻር አሁንም መንግስት ባሉት የስራ እድሎች ያመቻችሁበት ሁኔታ ነው ያለው። ይሄንንም ማየት ተገቢ ነው የሚመስለኝ። ከዚህ አንጻር አንዱ እስከ ዛሬ ለመጀመሪያ ጊዜ የተፈቀደው የዚህ የቀረጥ ነጻ እድል በተለይ የቤት ቁሳቁስ መገልገያ መሳሪያዎቻቸውን ከቀረጥና ታክስ ነጻ እንዲያስገቡ የኢትዮጵያ መንግስት መረጥ ሰጥቷል። አብዛኛዎቹ ይሄ ምህረት የኢትዮጵያ መንግስት እንደሰጠ አያውቁም። ስለዚህ በዚህ ምህረት እነሱም ተጠቅመው አገር ቤት ይዘው የሚገቡትን መገልገያዎችን ከቀረጥ ነፃ እንዲያስገቡ ተፈቅዶላቸው እዚህ ላይ ዝም ብሎ የማወናበር ሁኔታዎች አሉ። እንደዚህ ቀረጥ ትከፍላላችሁ ትንትላላቸው። ኦልሬዲ የተፈቀደላቸው ሊስት አለ። ሀያ አንድ የዝርዝር እቃዎች አሉ። እነዛን በዛ ዝርዝር እቃዎች ይዘው ከገቡ በእኛም በኩልም ድጋፍ እያደረግንላቸው ያንን ያንምንም የማይጠይቁበት ሁኔታን ያለው እና ይህን ማህበረሰባችን ተመላሽ ዜጎቻችን ይህን አውቀው በዚህ ደረጃ ይህንን እድል እንዲጠቀሙ ነው አሁንም ጥሪያችንን የምናስተላልፈው። ከዚህ አንጻር መንግስት እነዚህ ዜጎች በቋሚነት ተደራጅተው አምራች ሀይል እንዲሆኑ ከማድረግ አንጻር ሰፋፊ የቀስቀሳዎችን እና ባሉት እድሎችም ደግሞ እንዲጠቀሙ ከማድረግ አንጻር አሁን በፌዴራል መንግስትም የክልል መንግስታትም የታችኛው መዋቅር እስከ ወረዳ ድረስ ቀበሌ ያሉት በዚህ ደረጃ ወደ የአካባቢያቸው በሚመለሱበት ጊዜ ለነዚህ በተደራጀ መልኩ ብሔራዊ የግብረ ሀይል ተቋቁሟል። በአገር አቀፍ ደረጃ እንደዚሁም ደግሞ በውጭ ጉዳይ ሚኒስትር ደረጃ ደግሞ የተቋቋመ ግብረ ሀይልም አለ። እንደዚሁም ደግሞ በየክልሎቹም ደግሞ ይሄንን እስከ ታችኛው መዋቅር ድረስ እነዚህን ዜጎች ተመልሶ ወደ ማህበረሰቡ በሚቀላቀሉበት ጊዜ ችግር እንዳይገጥማቸው እና በአንዱ የስራ ዕድሎች እንዲጠቀሙ ከፍተኛ ዝግጅት ተደርጎ በዛ ደረጃ እየተካሄደ ያለበት ሁኔታ ነው ያለ። ህዝባችን በጣም ጥንቃቄ ማድረግ አለበት። ከዚህ በኋላም ሳውዲ አረቢያም አሁን ህገወጥን ወጥን የጠቁመ ሀምሳ ሺህ ሪያል ጉርሻ ሽልማት እንደሚሰጡ ነው በብዙ መገናኛ ብዙሀናቹ እያስታወቁ ያሉት እና ስለዚህ ሳውዲ አረቢያ ህገ ወጥን እንዲጠላ የማድረግ እንዲወገዝ የማድረግ እና በህጋዊና በህግ መሰረት ብቻ የሚኖርባት የሚሰራባት አገር ለመፍጠር ነው ብሔራዊ ዘመቻ አውጀው እየሰሩ ያሉት። ስለዚህ ህዝባችንም ይሄ ወርቃማ እድል ነው ብለን እንደ መንግስት ጥሪ እያስተላለፍልናቸው ነው። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል ዝግጅቶቻችንን በፌስቡክ አት ቪዮዊ አማሃሪክ ላይ ሀሽታግ ጋቢና ቪኤ በመጠቀም ተከታተሉን አስተያየቶቻችሁንም አድርሱ ስናስተናግዳቸው ያምሸ ነውን የመስታወት አድራጋውና ሄኖክ ሰማ ጊዜን ሞክቤል ያበሮ ዝግጅታችንን በቴክኒክ መርቷል የጋቢና ዲጄ ዲጄ ፋቱ ጋር በመሆን እንሰናበታለን መልካም ምሽት